Det ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት

ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ህዳር 29 2012 ዓ ምት ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። በጋራ ጉዳዮች ላይ አንድነትና ብሔራዊ መግባባት መፍጠር እንደሚያስፈልግ ፕሬዝደንት ሳህለወርቅ ዘውዴ አሳሰቡ። ይህ በዓል የታለመለትን ዓላማን ለማሳካት ገና ብዙ እንደሚቀረን

በአንዳንድ መልኩም ወደ ኋላ የሄድንበት ሁኔታም እንዳለ እያየነው ነው። ስለሆነም እስከ መጪው ዓመት ድረስ አንድነታችንን፣ አብሮነታችንን፣ ኢትዮጵያዊነታችንን የሚያጠናክሩ ውጤቶችን ለማስመዝገብ ስራው ዛሬ መጀመር ያለበት ነው። ዛሬ አዲስ አበባ ውስጥ በተከበረው አስራ አራተኛው የብሔር ብሔረሰቦች ቀን ላይ ባደረጉት ንግግር ነው ፕሬዚደንቷ መልእክታቸውን ያሰሙት።

በአብይ ርዕስ ዘገባ ይዘናል። የኖቤል የሰላም ሽልማታቸውን ለመቀበል ጠቅላይ ሚኒስትር አብይ አህመድ ኦስሎ ገብተዋል። ከቢሮአቸው መግለጫ ለማግኘት እየሞከርንን እንዳገኘን እናስደምጣችኋለን። ዝግጅታችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅታ እየታሰማናለች።

ጤና ስጥልኝ፣ እንደምናመሻችሁ። ሰሞኑን በማህበራዊ ድረገጾች ሲናፈስ የከረመው የአዲስ አበባ ከተማ ማስተር ፕላንና የአዲስ አበባ ፍርድ ቤት የማሻሻያ ቻርተር ወሬ ወሬ መሰረተ ቢስ መሆኑ ተገልጿል። በጉዳዩ ላይ ዛሬ የአዲስ አበባ ፕላንና የከተማ ልማት ኮሚሽን እንዲሁም የአዲስ አበባ ይግባኝ ፍርድ ቤት በጋራ በመሆን ለብዙሃን መገናኛ መግለጫ መስጠታቸውን ጠቅሳ ፀሐይ ዳምጠው ተከታዩን ዘገባ አስተላልፋለች።

የፕላንና የከተማ ልማት ኮሚሽን ኮሚሽነር ደረጀ ፍቃዱ የጠቀሱት የአዲስ አበባ ማስተር ፕላንና ክፍለ ከተሞችን ወደ አስራ ሶስት ለማሳደግ ነው የተባለው የ ሁለት ሺ ስምንት ዓ.ም እቅድ የነበረው ነው ብሏል። ከዚህ በፊት ህዝቡ የተቃወመው አይሆንልኝም፣ አቅፈኝም፣ አላማከረኝም፣ አላነጋገረኝም፣ ገፍቶኛል፣ ጎድቶኛል፣ በዛ ከተቀጠለ ማንነት ይነካል፣ የልማቱ ተጠቃሚ አልሆነም ብሎ ህዝቡ የተቃወመውን ማስተር ፕላን

እሱ ማስተር ፕላን ተጠርቶ በማይሰማበት ተቀብሮ በማይመለስበት በህዝብ ትግል ከሽፏል። በሶሻል ሚዲያ ላይ የሚታዩት ነገር በ2008

የአዲስ አበባ ከተማ መሪ ፕላን ፕሮጀክት ጽህፈት ቤት የሚባል የአዲስ አበባ ከተማ ክፍለ ከተሞች ከ10 ወደ 13 መሆን አለባቸው ብሎ የተለያዩ ዶክመንቶችን አዘጋጅቶ ሲሄድበት፣ ስልጠና ሲሄድበት የነበረው ዶክመንት የማስተር ፕላን አጀንዳ የለንም አሁን የከተማ ነዋሪ የልማት ተጠቃሚ እንዲሆኑ እየሰራን ነው ብሏል። ኮሚሽነሩ ዛሬ ለጋዜጠኞች በሰጡት መግለጫ ከቀድሞ ይዞታቸው የተፈናቀሉ አርሶ አደሮችም ተጠቃሚ እንዲሆኑ በመስራት ላይ እንገኛለን ብሏል። የከተማ አስተዳደሩ ለህብረተሰቡ

ተረጋግቶ የልማት ስራ እንዳያከናውን የውሸት ወሬ የሚያሰራጩ አካላት ስላሉ ህብረተሰቡ የሚሰራጩ መረጃዎችን በጥንቃቄ ማጠን አለበት፣ ስሉም ተናግሯል። ከተማ አስተዳደሩ በተለይ ፕላን ኮሚሽን ዶኩመንት አዘጋጅቷል፣ ስልጠና እየሰጠ ነው

ተብሎ ሚዲያ ላይ ያለው መሰረተ ቢስ ነው። በተጨማሪም የአዲስ አበባ ቻርተር ሊቀየር ነው ተብሎ ሲሰራጭ የነበረው መረጃ ውሸት ነው ያሉት ደግሞ አቶ ተስፋዬ መለሰ የአዲስ አበባ ይግባኝ ፍርድ ቤት ፕሬዝዳንት ናቸው። የከተማው ፍርድ ቤት ምን አይነት ስልጣኖች ቢኖሩት ለከተማው ህብረተሰብ የተሻለ የዳኝነት አገልግሎት ሊሰጥ ይችላል በሚል መልኩ የዛው ጥናት አካል በሆነ መልኩ በፍርድ ቤታችን የተዘጋጀ አንድ ረቂቅ አዋጅ አለ። ያ ረቂቅ አዋጅ የፍርድ ቤቱን ስልጣን ብቻ

ብቻ የሚመለከት እንጂ በአጠቃላይ የከተማውን ቻርተር የሚመለከት አይደለም። የአዲስ አበባ የዳኝነት ስርዓት ንድፍ ሀሳብን በተመለከተም ስልጠና መሰጠቱንና የኦሮሞ ጥቅም የሚነካ አይደለም ብሏል። ንድፍ ሀሳቡ በግል ጉዳይ ላይ ያተኩራል ሲሉም ገልጿል። ከጋዜጠኞች ለተነሳው ጥያቄዎችም ገለፃና ማብራሪያ ሰጥቷል። ለአሜሪካ ድምጽ ፀሐይ ዳምጦነኝ ከአዲስ አበባ

ፀሐይ ዳምጠውን እናመሰግናለን በየአመቱ የሚካሄደው የሲኤንኤን ሂሮስ የሲኤንኤን ጀግኖች የዘንድሮ የአውሮፓውያን 2019 ዓመተ ምህረት አሸናፊ ኢትዮጵያዊቱ ፍሬወይኒ መብራቱ ሆናለች ፍሬወይኒ በተደጋጋሚ መጠቀም የሚችሉ የሴቶች የንጽህና መጠበቂያዎችን ለገጠር ሴት ተማሪዎች ለማዳረስ እና

ከሴቶች የወር አበባ ጋር ተያይዘው ያሉ አሉታዊ አመለካከቶችን ለመቀየር እያበረከተች ላለችው አስተዋጽኦ አንድ መቶ አስር ሺ ዶላርና ከኤንበርግ ፋውንዴሽን ነጻ የሊደርሺፕ ወይም የአመራር የስልጠና እድል ሽልማት ነው የተቀበለችው ትናንት እሁድ ማታ ኒውዮርክ ላይ በተከናወነው ስነ ስርዓት

ሲኤንኤን ይህንን እውቅና እንዳገኝ ስለረዳኝ እጅጉን አመሰግናለሁ። ምን ማለት እንዳለብኝ አላውቅም። ይህ ለሁሉም ልጃገረዶችና ሴቶች የተሰጠ ክብር ነው። ክብር ለሁሉም ብላለች። የወር አበባ ይሄ ቦታና ክብር፣ በመጨረሻም የወር አበባ እንዲህ ያለ ቦታና ክብር አግኝቷል። እጅጉን አመሰግናለሁ ስትል ደስታዋን ገልጻለች።

የኢትዮጵያ ፕሬዝደንት ሳህለ ወርቅ ዘውዴና ጠቅላይ ሚኒስትር አብይ አህመድ በትዊተር ገጾቻቸው ላይ ለፍሬወይኒ የእንኳን ደስ ያለሽ መልእክት አስተላልፈዋል። ፍሬወይኒ ለዚህ ሽልማት በታጨችበት ወቅት የተሰማትን ለዝግጅት ክፍላችን እንደዚህ አስረድታ ነበር።

ወደ ዘጠና ስምንት በመቶ ሴቶች ልጆቻችን ምንም አይነት የሞዴስ ጥቅም የማያውቁ ፓንቴን የማያውቁ ህዝብ ነው ያለ። እንዴት ነው እንደ ሴት ልጅ ያለ ሞዴስ መኖር የምትችል የሚለውን መቀረፍ አለበት። በቃው በፈረንጅ ከሁለት ሺህ አምስት ጀምሬ ስራ ፍሬወይኒ መብራቱን እንኳን ደስ ያለሽ እንላለን እኛም። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።

የመንግስት ገንዘብ በመመዝበር በህገወጥ መንገድ የተገኘውንም በህጋዊ አካል ሽፋን ማንቀሳቀስ በመሳሰሉ ወንጀሎች የተወነጀሉት የኬንያ ናይሮቢ ወረዳ አስተዳዳሪ ወንጀሉን አልፈጸምኩም ሲሉ ለፍርድ ቤት ቃላቸውን ሰጡ። ማይክ ጊዲዮን ምቡቪ ዛሬ ናይሮቢ ላይ ጸረ ሙስና ፍርድ ቤት ቀርበዋል።

የፕሬዝደንት ኡሁሩ ኬንያታ ኢዮቤልዮ ፓርቲ አባል የሆኑት ምቡቢ በዝነጣቸው ከመታወቃቸው ብዛት በስዋሂሊ ሶንኮ ከበርቴው በሚል ቅጽል ስም እንደሚታወቁ ነው የተነገረው። አገረ ገዢው ውድ ወርቆችና አልማዝን በመሳሰሉ እንደሚያጌጡና

ኤኤፍፒ እንደዘገበው እንደውም የወርቅ ጫማ እንደሚጫሙ ነው የተገለጸው። ብዛት ያላቸው ወርቅ ቀለም ያላቸው መኪናዎችም ባለቤት ናቸው ተብሏል። ታዲያ ባለስልጣኑ ራሳቸውን ለድሃ ተቆርቋሪ አድርገው ስለሚያቀርቡ በናይሮቢ የድሃ አካባቢዎች በሚኖሩት ዘንድ ድጋፍ አላቸው። ደጋፊዎቻቸው ሰልፍ ይወጡላቸዋል ይሆናል ተብሎ በመጠርጠሩ ዛሬ ፍርድ ቤቱ በከፍተኛ የጸጥታ ኃይል ሲጠበቅ ውሏል።

ዩጋንዳ ውስጥ ባለፈው ሳምንት በተከታታይ በጣለው ዶፍ ዝናብ ምክንያት በደረሱ የጎርፍና የመሬት መናድ አደጋዎች የጠፋው ሕይወት 36 መድረሱን ባለስልጣናት አስታወቁ። በተራራማው የሀገሪቱ አካባቢ እየታየ ያለው መጥለቅለቅ በሺዎች የሚቆጠሩ ሰዎችን መውጫ ማሳጣቱንም ዘጋቢያችን ሀሊማ አቱማኒ ከካምፓላ ዘግባለች። ትዝታ በላቸው ዝርዝሩን ይዛለች።

ሳምንቱ ሙሉ የጣለው ዶፍ ዝናብ የተከተለው ጎርፍና የመሬት መናድ አብዝቶ እየጎዳ ያለው ሩዌንዞኒ ተራራ ዙሪያ ያሉ ምስራቃዊዎቹን የኡጋንዳ ቡጉሲና ቡንዲቡጊዮ አካባቢዎች ነው።

አደጋዎቹ በቀጥታ በሕይወትና በንብረት ላይ እያደረሱ ካሉት ጉዳት በተጨማሪ የአካባቢው መጥለቅለቅና የመገናኛ መስመሮች በጎርፍ በመፈራረሳቸው ምክንያት ሁኔታውን አስሶ የማዳን ስራውን እጅግ አስቸጋሪ እንዳደረገባቸው የዩጋንዳ ቀይ መስቀል ኃላፊዋ አይሪን ናካስቲ ለቪኦኤ ገልጸዋል።

በመሆኑም የመሸጋገሪያ መጠለያ እንዲሰራ ተወስኗል። ስለዚህም ሁኔታዎች እስኪሻሻሉ ድረስ የቡቡኩዋንግ ጊዜያዊ መጠለያ ከቡንዲ ቡጊዮ የተፈናቀሉ ወደ ሰባት መቶ የሚሆኑ ሰዎች እንዲቆዩበት ይደረጋል።

እየበረታ የመጣው ስጋት ደግሞ ጎርፉ ባጥለቀለቃቸው አካባቢዎች የውሃ ወለድ ወረርሽኞች መቀስቀስ መሆኑን የአደጋ ዝግጁነትና እርዳታ ሚኒስቴር ዴኤታ ሙሳ ኤኪውሩ ተናግረዋል። ውሃው ሊበከል የመቻሉ ነገር የበረታ ስጋት ደቅኗል።

ይህንን ሁኔታ አሁኑኑ በአግባቡ ካልያዝነው ለሰብአዊ ድጋፍ የምናደርገውን ጥረት ሊያወሳስቡ የሚችሉ እንደ ኮሌራ አይነት ወረርሽኞች ሊቀሰቀሱ ይችላሉ። ውሃ ወለድ በሽታዎችን ለማከም የሚያስችሉ መድኃኒቶችን፣ በአየር የሚወጠሩ ታንኳዎችን፣ የድንኳን ሸራ፣ ብርድ ልብስ፣ ምግብ ለማቅረብና ድልድዮችን ለመጠገን የሚውል ወደ አምስት ሚሊዮን ተኩል ዶላር መንግሥት መመደቡን ኤክዌሩ አመልክተዋል።

የዝናብና የጎርፉ ሁኔታ ሊረግብ የሚችለው ገና የፊታችን ጥር ወር ወቅቱ ሲለወጥ መሆኑን የዩጋንዳ መንግስት ባለስልጣናት ተናግረዋል። በመጨረሻም በዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ላይ ከስልጣን ለማስነሳት የሚያበቃ ጥፋት አድርሰው እንደሆን በተወካዮች ምክር ቤት በቀጠለው ምርመራ በዛሬው የተወካዮች ምክር ቤቱ የፍትህ ኮሚቴ ችሎት ዲሞክራቶቹና ሪፐብሊካኑ የኮሚቴው መሪዎች

እጅግ ተቃራኒ የሆነ አመለካከት አንጸባርቀዋል። በሁለቱም ወገኖች ከተጠሩ ጠበቆችም እንደዚሁ ቃላቸውን ተቀብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።

አመሰግናለሁ ቆንጂት። ለዓለም ዜናው ለአበይት ዜናዎችና ለማጠቃለያም ትመለሳለች ቆንጂት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎርት በ25 ሜትር ባንድ በ1240 ኪሎርት በ31 ሜትር ባንድ በ9485 ኪሎርት እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ

በቀጥታ የሚተላለፍላችሁ የሰኞ ህዳር 29 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን የዘንድሮ የሲኤንኤን ዓለም አቀፍ ጀግናይቱን ፍሬወይኒ መብራህቱን አግኝተን ለማነጋገር እየሠራነን ዘርዘር ካለ ዝግጅት ጋር እናቀርብላችኋለን።

በማህበራዊ መገናኛ ብዙሃን የሚሰራጩ የጥላቻ መልእክቶችና ሐሰተኛ ወሬዎችን ለመቆጣጠር መንግሥት ገለልተኛ የሆኑ ተቋማትን ማቋቋም እንዲሁም ከዓለም አቀፍ የሰብአዊ መብቶች ድንጋጌዎች ጋር የሚጣጣሙ ጠንካራ ሕግጋትን ማውጣት አለበት ሲሉ አንድ አንጋፋ ምሁር አሳስበዋል።

በማህበራዊ ሚዲያ የሚሰራጩ የጥላቻ ንግግሮችና ሐሰተኛ መረጃዎችን ለመቆጣጠር በዲሞክራሲ የበለጸጉ ሀገራትን ተሞክሮ መውሰድ በቂ ነው። ፕሮፌሰር ዴቪድ ኬይ ዩናይትድ ስቴትስ ውስጥ የሰብአዊ መብቶች ዓለም አቀፍ ሕግ መምህር ናቸው። በምሽቱ ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።

የሀገር ሰላምና ደህንነት ከሁሉም ነገር ይበልጣል ብለዋል የኢትዮጵያ ፕሬዚደንት ሳህለ ወርቅ ዘውዴ። በጋራ ጉዳዮች ላይ አንድነትና ብሔራዊ መግባባት መፍጠር እንደሚያስፈልግም ፕሬዚደንቷ ዛሬ አዲስ አበባ ውስጥ በተከበረው ዐሥራ አራተኛው የብሔር ብሔረሰቦች ቀን ላይ ባደረጉት ንግግር አሳስበዋል። ሙክታር ጀማል ተከታትሎታል።

በ14ተኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ክብረ በዓል ላይ የተገኙት ፕሬዝዳንት ወይዘሮ ሳህለ ወርቅ ዘውዴ እንደተናገሩት በሰላም ለመኖር የራስን መብትም ለማስከበር ሆነ ለሌላው የሀገር ደህንነት ወሳኝ ነው ብለዋል። ሰላም የሁሉም ነገር መሰረት ነው ያሉት ወይዘሮ ሳህለ ወርቅ ከዜጎች ሀገራቸውን መውደድና ለሀገራቸው ጥብቅና መቆም እንደሚጠበቅም ተናግረዋል። እንደ ሀገርና ህዝብ በጋራ ጉዳዮቻችን ላይ ሊኖረን የሚገባው

ብሔራዊ መግባባትና አንድነትን ለማጠናከር የሰራነውን ያደረግነውን ያደረግነውን እንዲሁም ወደፊት ልናደርጎ የሚገባንን በጥልቀት ለማየትና ለመመርመር የሚያስችለን ይሆናል። የበዓል ማክበር ትርጉሙ ይህንን ያገናዘበ በአንድ አመት ያከናወንናቸው ተግባሮች ዋና ማሳያ እንጂ የአንድ ጀንበር እንቅስቃሴ አይደለም። ካለፈው አመት በዓል ወዲህ

ሀገራችን በርካታ ፈተናዎችን አሳልፋለች። ይህ በዓል የታለመለትን አላማን ለማሳካት ገና ብዙ እንደሚቀረን በአንዳንድ መልኩም ወደ ኋላ የሄድንበት ሁኔታም እንዳለ እያየነው ነው። ስለሆነም እስከ መጪው ዓመት ድረስ አንድነታችንን፣ አብሮነታችንን፣ ኢትዮጵያዊነታችንን የሚያጠናክሩ ውጤቶችን ለማስመዝገብ ስራው

ዛሬ መጀመር ያለበት ነው። ትናንትና በጥናት ጽሑፍ ውይይት ዋዜማውን የጀመረው አስራ አራተኛው የብሔር ብሔረሰቦች ቀን በተለያዩ ጉዳዮች ላይ የቀረበው ጥናት ላይ ውይይት የተደረገ ሲሆን በእንግድነት የተገኙት ጠቅላይ ሚኒስትር አብይ አህመድ የዘንድሮ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን የሚከበር ብቻ ሳይሆን በቀጣይ አስርት ዓመታት የብልጽግና መሰረት የሚታይበት መሆኑን ተናግረዋል። መሰል ክብረ በዓሎች አንዱ ከሌላኛው

የሚማርበት የበለጠ እንዲተዋወቅበት መድረክ የሚከፍት መሆኑንም ገልጸዋል። ይህ ባህል የተሳካ ይሆናል። ይህ ባህል የብልጽግናችን መጀመሪያ ይሆናል። ኢትዮጵያ በተደጋጋሚ እንዳልነው አትፈርስም። ኦሮሞዎች የሚኮሩባት፣ አማሮች የሚኮሩባት፣ ትግራዮች የሚኮሩባት፣ ሶማሌዎች፣ አፋሮች፣ ወላይታዎች፣ ሀዲያዎች፣ ሲዳማዎች፣ ከፋዎች፣ ዳውሮዎች፣ ጉራጌዎች፣ ስልጤዎች የሚኮሩባት የሁላችንም የእኩል ቤት ትሆናለች።

አሁን የሚታየው ማንኛውም መንገራገጭ በጊዜ ብዛት እየተፈታ በሰላም በፍቅር በጋራ አብረን የምንኖርና አዲስቷን ኢትዮጵያ የምንገነባ እንደምንሆን ላረጋግጥላችሁ ፈልጋለሁ። መልካም በዓል፣ አመሰግናለሁ። የአዘጋጅ ክልል ኦሮሚያ ምክትል ፕሬዚዳንት አቶ ሽመልስ አብዲሳ በመድረኩ ላይ እንግዶቹን

እንኳን በደህና መጣችሁ ካል በኋላ እንደተናገሩት በሽግግሩ ወቅት ከፍተኛ ተግዳሮቶች እንዳጋጠሙን ሁላ ተስፋም ይታየናል ብለዋል። በተደረገው መራራ ትግል የተገኘው ለውጥ እንዲቀጥል እኩልነትና ነጻነት መሰረቱን አስፍቶ ችግሮች በህግና ህጋዊ መንገድ ብቻ እንዲፈቱ ይሰራል ብለዋል አቶ ሽመልስ ህዝቦች የራሳቸውን ዕድል በራሳቸው እንዲወስኑ በተቀመጠው መሠረት ባለፉት 25 ዓመታት በብዙ ጣውረድና ፈተና ውስጥ አልፎ

በተግባራዊነት ሂደት ውስጥ ትልቅ ጋሬጣና ችግሮችን አልፎ እዚህ ደርሷል። ባለፉት ዓመታት የነበሩትን ድሎች አጠናክረን በማስቀጠል የነበሩትን ዕፀጾችና ችግሮች በተለይም የብሔር ብሔረሰቦችና ህዝቦችን መብት በሙሉ በማስከበር ሁሉም ህዝቦች የራሳቸውን እድል እንዲወስኑ በማድረግ

ሁሉም እኩል በኢትዮጵያ ጉዳይ እንደ ኢትዮጵያዊነቱ የሚወስንበት የዳር ተመልካች የማይሆንበት በእጃዙር የማይተዳደርበትን ሁኔታ ለመፍጠር ያለውን ጸጋና ሀብት በፍትሐዊ መንገድ የሚጠቀምበትን አሰራር ለመከተል የተጀመረውን የለውጥ ሂደት በፍጥነት ተቋማዊ ያደረግን

ወደማይመለስበት ደረጃ ለማሸጋገር ተግተን መስራት ይጠበቅብናል። ዛሬ በአዲስ አበባ ስቴዲየም በተከናወነው ክብረ በዓል የብሔር ብሔረሰቦች የተለያዩ ባህላዊ ትርኢቶችን አሳይተዋል። በክብረ በዓሉ ላይ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም፣ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንን ጨምሮ የተለያዩ ክልሎች ርዕሰ መስተዳደሮች ተገኝተውበታል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።

ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሙክታርን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። ጎንደር ዩኒቨርሲቲ ውስጥ ትናንት የአንድ ተማሪ ሕይወት ማለፉ ተሰምቷል። አስቴር ምስጋናው ዘርዘር ያለ ዘገባ አላት።

ትላንት ጠዋት በጎንደር ዩኒቨርሲቲ በአንድ ተማሪ ላይ በደረሰ ጉዳት የተማሪ ህይወት ማለፉን የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን ገለጹ። የሁለተኛ ዓመት ቬተሪናሪ ፋርማሲ ተማሪ የነበረው ተማሪ ማሾ ኦመር ህይወቱ ያለፈው በህክምና ሲረዳ ከቆየ በኋላ እንደሆነ ገልጸዋል። ግጭት አልተፈጠረም። በትናንትና ዕለት ንጋት ላይ አስራ ሁለት ሰዓት ገደማ ነው ጉዳቱ የደረሰው። ጉዳቱ እንደደረሰበት ወደ ህክምና ተወስዶ ህክምና

ሲያገኝ ከዋለ በኋላ ማታ ምሽት ልባ ገደማ ነው ህይወቱ ያለፈ። ጉዳቱን በማድረስ የተጠረጠሩት ከሟቹ ዶርም ፊት ለፊት ያሉ ተማሪዎች እንደሆኑ የጠቆሙት ዶክተር አስራት ፖሊስ ከትላንት ጀምሮ ምርመራ በማድረግ ላይ መሆኑንም ተናግረዋል። እንግዲህ ጉዳት አደረሱ ተብለው የተጠረጠሩ ሰዎች ተይዘዋል። ይህንን ፖሊስ ምርመራ እያደረገ ነው። ቅዱስ ፓውሎስ ሆስፒታል የአስከሬን ምርመራ እንዲደረግ

ወደዛ አሁን ልከናል። ከዛ በኋላ ውጤቱን የምናየው ይሆናል። ከዶርሞ ፊት ለፊት ያሉ ተማሪዎች ናቸው ጉዳት አድርሰዋል ብለን የምናስበው እያሉ ነው። እና እንዴት ተማሪ ተማሪ ላይ ጉዳት ያደርሳል? በምርመራ ከተረጋገጠ በኋላ

በሚያዩ በዩኒቨርሲቲው ከህዳር አስራ አምስት ወዲህ ሰላማዊ የመማር ማስተማር ሂደት እንደነበረ የጠቆሙት ፕሬዚዳንቱ ትናንትና ዛሬ ግን ትምህርት መቋረጡን ተናግረዋል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አመሰግናለሁ አስቴር ለዘገባው

በመላ ሀገሪቱ የሚገኙ ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ መወሰኑን በሌላ በኩል የሳይንስና ከፍተኛ ትምህርት ሚኒስቴር የኮሚኒኬሽንስ ጉዳዮች ዳይሬክተር አቶ ደቻሳ ጉርሙ አሳውቀዋል። ኤደን ገረመው አናግራቸዋለች።

ከጊዜ ወደ ጊዜ በከፍተኛ የትምህርት ተቋማቶች ውስጥ እየተስፋፉ የመጡት ግጭቶች የተማሪዎችን ሕይወት እየቀጠፉ ነው። በዚህም የተነሳ ወላጆችና ተማሪዎች በከፍተኛ ስጋት ውስጥ ይገኛሉ። ይህንን የደህንነት ስጋት ለመቅረፍ ከሰሞኑ የሳይንስና ከፍተኛ ትምህርት ሚኒስቴር በመላው ሀገሪቱ የሚገኙ ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ መወሰኑን አሳውቋል። አቶ ደቻሳ ጉርሙ በሳይንስና ከፍተኛ ትምህርት ሚኒስቴር ኮሚኒኬሽን ጉዳዮች ኃላፊ ናቸው። ይህ ውሳኔ ተማሪዎች በተደጋጋሚ በግቢ ጥበቃዎች ላይ ቅሬታ በማቅረባቸው የተደረገ ነው ይላሉ

የፌዴራል ፖሊስ መታገስ እንደሚያስፈልግ ስለታመነበት ሁሉም ዩኒቨርሲቲ ውስጥ ያግዛሉ ማለት ነው። የፌዴራል ፖሊስ ከፍተኛ የትምህርት ተቋማትን በፌዴራል ፖሊስ የማስጠበቁ ሂደት ከቀጣይ ሳምንት ጀምሮ ተግባራዊ የሚሆን እንደሆነ የተናገሩት አቶ ደቻሳ በቀጣይም ዘላቂ የሆነ መፍትሄን ለማምጣት የትምህርት ስርዓቱ ላይ እየተሰራ እንደሆነም ጠቅሰዋል። በዘላቂነትና ግጭቶች እንዳይነሱ ከፍተኛ ጥረት እየተደረገ ነው። ዩኒቨርሲቲዎች ውስጥ ችግር የሚነሳው የተለያዩ ሰዎች የሚነሳው አገልግሎት ጉድለት ነበር። ተማሪዎች ጉድለ የጠፋን እየሆ

ሆነ በማለት ወይም ደግሞ አካደሚክ የሆኑ ነገሮች ላይ ነው የሚያነሱት። አሁን ይሄ የተማሪዎች አጀንዳ ያሉ ነው አጀንዳዎች ከውጭ እየተጫኑ ነው ችግር እየፈጠሩብን ያሉት

በሁሉም አካላት ሰብአዊ መማር ማስተማር መመለስ ይፈልጋል፣ ጥረት ይፈልጋል፣ ስራ ይፈልጋል። እና በዘላቂነት ለመስከረት ብዙ ነገሮች እየተሰሩ ነው ያሉት ከሪኩለም ክንለታ ጀምሮ መቻቻል ላይ፣ አብሮ መሆን ላይ፣ ሎጂታል ማስተሳሰብ ላይ፣ ምክንያታዊ የሆኑ ሻሽሎ መኖር ላይ ብዙ ነገር መስራት እንደሚያስፈልግ አንደኛ አንደኛ ዓመት ተማሪዎች እነዚህ ነገሮች

ያካቱ እንዲሰጧቸው እና ሰው ብቻ እንዲጫወማር ሳይሆን ኮርቶች መውሰድ አለባቸው። እነዚህ እነዚህ አሉ። አሁን ግን ለጊዜያዊ መፍትሄ ከውጭ እየገቡ ልጆች ላይ ችግር እየፈጥሩ ሌሎች አካላት ስላሉ በጥበቃ ክተት የሚፈጠሩ ነገሮችን ለመምላት ለማጠናከር ሲባል ተቋማቱ እንዳልኩ ክትም የፌዴራል ተቋማት ስለሆኑ ፌዴራል ፖሊስ መታገዝ አስፈልጓል።

የሚታመኑበት ይህንን የሚገጥመ ሳምንት ፌዴራል ፖሊስ የምኖረው የክልል ፖሊሶች የምኖረው የግቢ ተጠቃሚ ለምኖረው ግን በቅንጅት የሚሰራ ዞሮ ዞሮ ሁሉም ለሰላም ለግቢ ደህንነት ስለሆነ ስራ የሚሰራ በቅንጅት እንዲሰራ ስራ ነው። ምንም ችግር አይፈጥረው። አቶ ደቻሳ ሲያጠቃልሉም የፖሊስ ኃይሎች ደህንነትን ለማምጣት ቢሰሩም በቀጣይነት ግን ተማሪዎች ምክንያታዊ እንዲሆኑና ከግጭቶች ራሳቸውን በማራቅ ለሰላም እንዲሰሩ ጥሪ አቅርበዋል። ግቢዎች ሰላም ለመሆን ዞሮ ዞሮ

በጣም በስጋት እንዲኖሩ ልጆችም ደግሞ አላስፈላጊ ነገር ልቃችን እንዲያጡ ስለሚያደርገን፣ ያው ሰላም በጥበቃ ብቻ አይመጣም። ፖሊስ ኃይል ብቻ አቁመን ሰላም ማምጣት አንችልም። እያንዳንዱ ሰው የሚፈልግ ስለሆነ ሁላችንም ወደ ሰላማዊ መማር ማስተማር ለመመለስ ደግሞ ላችንም ለሰላም ተባብረን በተጠናከረ ሁኔታ መስራት እንድንችል

ዝግጅታችን ይቀጥላል። ክቡራትና ክቡራን አሁን ሦስት ሰዓት ከሃያ አራት ደቂቃ ነው። አዲስ አበባ ላይ ኤደንን አመሰግናለሁ ለዘገባው ወደ ተከታዩ ዘገባ እንሸጋግራለን። የምስራቅ ኢትዮጵያና የአጎራባቿን ሶማሌላንድ ጸጥታን፣ ህገወጥ ንግድና የጦር መሣሪያ ዝውውርን የተመለከተ ውይይት ድሬዳዋ ላይ ተካሂዷል። ከሁለት ወራት በፊት ሶማሌላንዷ ሀርጌሳ ላይ በተካሄደ ተመሳሳይ ስብሰባ ተይዘው የነበሩ እቅዶችን አፈጻጸም

ገምግመዋል ተብሏል። የሁለቱ መንግስታት ተጠሪዎች አዲስ ቸኮል ዝርዝር አለው። የምስራቅ ኢትዮጵያና የሶማሌላንድ የጸጥታና ፖለቲካ አመራሮች በድሬዳዋ ከተማ ለአንድ ቀን የቆየ ምክክር አድርገዋል። ስለ ምክክር መድረኩ አላማ የምስራቅ ዘመቻ መምሪያ ኃላፊ ኮረኔል መንገሻ ፋንታው ለጋዜጠኞች ይህንን ብለው ነበር። እንደሚታወቀው የምስራቅ ኢትዮጵያ አካባቢ ያው ውስብስብ የሆነ የጸጥታ ችግር ያለበት ነው። ይሄ ውስብስብ የጸጥታ ችግር አንዱና ዋነኛው

ከፍተኛ የጦር መሳሪያ እና ህገወጥ ንግድ፣ የሰዎች ዝውውር የሚተላለፍበት ነው። ሁለተኛ በደንበር አካባቢ የዳእሽና የአልሸባብ የጸጥታ ኃይል አለ፣ እንደ አንድ ስጋት የሚታይ። ሌላኛው በሁለታችን በኩል በደንበር በወንጀል የሚፈለጉ ኃይሎችን እንዴት ተብሎ መተላለፍና ለጸጥታ እንቅፋት የሚሆኑት ኃይሎችን እንዴት አድርገን መስራትና በጋራ መገናኘት አለብን በሚል

ከአሁን በፊት በሀርጌሳ ተገናኝተን ተነጋግረናል። የዚያ አካል ነው። አሁን ለሁለተኛ ጊዜ በድሬዳዋ ተገናኝተን እየተነጋገርን ያለ ነው እና በእቅድ ይዘናቸው የነበሩን ነገሮችን አሁን እንዴት እያለግናቸው ነው፣ በእቅዳችን ላይ ምን ያጋጠመን ነገር አለ፣ እንዴት ሲሄድን ነው፣ በቀጣይስ ምን ማድረግ አለብን የሚል አቅጣጫ ለማስቀመጥ ነው እየተነጋገርን ያለ ነው

የሁለቱ ሀገራት የጸጥታ መድረክ ሲካሄድ የድሬዳዋ ለአራተኛ ጊዜ ሲሆን ከሁለት ወር በፊት በሶማሌላንድ ሀርጌሳም መድረኩ ተዘጋጅቶ ነበር። በኢትዮጵያ በኩል የመድረኩ ተሳታፊ ከሆኑት መካከል የሶማሌ ክልል ጸጥታ ምክትል ኃላፊ አብዱላሂ መሀመድ አብዲር በመድረኩ ስለተገኘ ውጤት ይህንም ብለዋል። ያመጠነባቸው ለውጦችን አንደኛው በኮንትራባንድ በኩል ተስፋፍቶ የሚገባው ኮንትራባንድ፣ በተለይም ህገወጥ መሳሪያ ከባህር ላይ የሚሻግሩት የሚገቡት

በቦታቸው እንዳስደረጉ እና በዛ ኮንትሮል እንዳደረጉ በጣም ውጤታማ ሆነ። ሀንድረድ ፐርሰንት ሳይሆን ከሰማኒያ አምስት ፐርሰንቴጅ በዛው ኮንትሮል አድርጎ እየተንቀሳቀሱ ነው ያሉትም። በዚህ የሚሻገሩትን ሰዎች ኢንፎርሜሽን ተለያዩጥን ጭኖ የሚመጡበት መኪናዎቹን ቤት፣ መንገድ እንደሚገቡት ተሸፍናል። እኛም ራሳችንን ሀይል አሰረትን መድበን መከላከያ የሚሆን ልፖሊስ ሚሆን በዛው

ቆጠብ አድርገናል አስካሁን የተያዙ ነው ህገ ወጥ መሳሪያዎቹም ወደ ሁለት ሺህ ምናምን ያልፏል ጥይቶቹ አስራ ስድስት ያልፏል ሽጉጦቹም ይህን ያልፏል ከሞቶ በላይ እና ያ ሁሉም ጥረት እናደርግ ነው ያቆየ ናቸው

ቀጠናው ሰፊ ከመሆኑ አንጻር ሕገ ወጥ ንግድንና ሕገ ወጥ የጦር መሳሪያ በመቆጣጠር ረገድ ጥሩ ውጤት ቢገኝም ተጠናክሮ መቀጠል አለበት የሚሉት የምስራቅ ዘመቻ መምሪያ ኃላፊ ኮሎኔል መንገሻ ፋንታው ሕገ ወጥ የሰው ዝውውርን በመቆጣጠር ረገድ ስለተሰራው ስራም የሚሉት አላቸው።

የመረጃ ልውውጥ እና የመረጃ ቀደምተኝነት ካለን ችግሩን ለመቀነስ አንድ እርምጃ መሄድ እንችላለን ማለት። ስለዚህ የመረጃው ፍልሰት ጥሩ የሆነ መልካም የሆነ ግንኙነት አለን በሁለታችን በኩል። እስካሁንም የተለያየ ወቅት ሲፈልሱ የነበሩ ወደ ሁለት ሺ አራት መቶ የሚሆኑ ህገወጥ

ድንበር ተሻግሮ የሚሄዱ የነበሩት ሰዎች ተይዘው ወደ መጡበት እንዲመለሱ ተደርጓል። ይህን ያደረጉ ያሉ ወንጀለኞች ደግሞ ወደ ሰባት የተያዙ አሉ። ይህን የሚያሸጋግሩ እና ከዚህ በበለጠ መስራት አለብን፣ ከዚህ በበለጠ መስራት አለብን ነው። በዋናነት በኢትዮጵያ በራሷ ነው ይሄ

የህገወጥ ውጥ የሰዎች ዝውውር መስራት መፍታት ያለባት ኢትዮጵያ ናት። ከኢትዮጵያ አልፎ የሚሄደውን ደግሞ እንዴት ነው እነሱ ከኛ ቁጥጥሮች ከኛ የደንበር እንቅስቃሴዎች አልፎ የሄዱትን ደግሞ እነሱ እንዴት ነው ማገዝ የሚችሉት የሚል ነገር በትብብር ለመስራት ነው።

የየመን መፍረስና የሶማሊያ መንግስት የተጠናከረ የጸጥታ አቅም አለመኖር የአፍሪካ ቀንድ ለዳይሽና ና አልሸባብ እንዲሁም ልዩ ልዩ መልኮች ላሏቸው ህገወጥነቶች ወጥነቶች መንስኤ እየሆነ ነው የሚሉት ኮረኔል መንግሻ ይህንን ለመከላከል ከአጎራባች ሀገራት ጋር በትብብር መስራት አስፈላጊ ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

አመሰግናለሁ አዲስ፣ ለዘገባው። ክቡራትና ክቡራን ዝግጅታችን ይቀጥላል። አሁን ከምሽቱ ሶስት ሰዓት ከ29 ደቂቃ ነው። አዲስ አበባ ላይ አሁን የሰዓቱን አበይት የዓለም ዜና ቁንጂ ታሰማናለች። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማታቸውን ለመቀበል ዛሬ ኖርዌይ ኦስሎ ገብተዋል። ስነ ስርዓቱ የሚከናወነው በነገ ዕለት ነው።

የደቡብ ሱዳን የሽግግር ምክር ቤት አፈ ጉባኤ አንቶኒ ሊኖ ማካና ስልጣቸውን ስልጣናቸውን ለቀቁ። በፓርቲያቸው አባላት

ልቀቁ ተብለው መሆኑ ታውቋል። ማካና የተሰናበቱት ትናንት ጁባ ውስጥ በተካሄደው የገዢው የሱዳን ህዝብ ነጻ አውጪ ንቅናቄ ስብሰባ ላይ እንደሆነ ነው የተገለጠው። እርሳቸው ፕሬዚደንት ሳልቫኪር በመልእክተኞቹ በኩል በላኩልኝ ማሳሰቢያ ልቀቅ ብለውኛል፣ በትህትና መልቀቂያዬን አስገብቻለሁ ማለታቸው ተጠቅሷል። የፓርቲያቸው አባላት ባለፈው ህዳር ይልቀቁ አለዚያ ድምጽ ሰጥተን እናስወጣውታለን ቢሏቸው አሻፈረኝ ብለው እንደነበ

እንደነበረን የተገለጠው። ማካና የሕዝብ ገንዘብ መዝብረዋል ተብለው ተከሰዋል።

ባለፈው አርብ ፍሎሪዳ ፔንሳኮላ በሚገኘው የባህርና የአየር ኃይል የጦር ሰፈር ተኩስ ከፍቶ ግድያ የፈጸመው ሞሐመድ አልሻርማኒ የተባለ የሳውዲ አረቢያ የአየር ኃይል መኮንን መሆኑን የፌዴራሉ ምርመራ ቢሮ ኤፍቢአይ አረጋግጧል። የ21 ዓመቱ ሞሐመድ በጦር ሰፈሩ በሚገኘው የባህር ኃይል አቪዬሽን ትምህርት ቤት እዝ ተማሪ እንደነበረ ነው የተገለጠው። በከፈተው ተኩስ ሶስት ተማሪዎችን ገሎ ሌሎች ስምንት ሰዎችን አቁስሏል።

አመሰግናለሁ ቆንጅት። ለአርዕስተ ዜናው ከምሽቱ ሶስት ሰዓት ተኩል ነው ሆኖ አዲስ አበባ ላይ። ወደ ተከታዩ ዘገባ እናልፋለን። የጠቅላይ ሚኒስትር አብይ አህመድ የኦስሎ ጉዞ ይሆናል።

ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማታቸውን ለመቀበል ወደ አውሮፓ ተጉዘዋል። ኦስሎ ገብተው ሽልማታቸውን ነገ ይቀበላሉ ተብሎ እየተጠበቀ ነው። እግረ መንገዳቸውን ግን ስዊድንም ጎራ ብለዋል። ከስዊድን አቻቸውም ጋር ንግግር አድርገዋል። መስመር ላይ እስክንድር ፍሬውን ይዣለሁ። ጉዳዩን እየተከታተለ ነው ያለው። እስክንድር እንደምንድነ ደህና መሻ አልት ትሰማኛለህ?

እሰማሃለሁ ሰለሞን፣ እንደምን አመሸህ። እግዚአብሔር ይመስገን። እስቲ እጅህ ላይ ያለ ዝርዝር ያለ ጉዳይ እንዳለ ንገረን። እስቲ እንግዲህ ሰለሞን፣ አንተም እንዳልከው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማታቸውን ለመቀበል ወደ ሲዩዲን አምርተዋል። ወደ ሲዩዲን ያመሩትን በቅድሜ፣ አንተም እንዳልከው ጠቅላይ ሚኒስትሩ እንግዲህ ወደ ኦስሎ ከማምላሳቸው በፊት ነው ዛሬ በሲዩዲን ይፋ የስራ ጉብኝት ማድረጋቸው

በጽፈት ቤታቸው በኩል የተገለጸው ከስዊድን አቻቸው ሚስተር ስቲፋን ሎቨን ጋር መገናኘታቸውንም ጽፈት ቤታቸው በፌስቡክ ገጹ አስታውቋል። በዚህም የስዊድኑ አቻቸው ለጠቅላይ ሚኒስትር አብይ አህመድ የኖቤል ሰላም ሽልማት አሸናፊ በመሆናቸው እንኳን ደስ አለዎት ብለዋል። በኢትዮጵያ እየተወሰዱ ያሉትን የማሻሻያ እርምጃዎች ማድነቃቸውም ተገልጧል። ጠቅላይ ሚኒስትር አብይ አህመድ በዚሁ ስነ ስርዓት ላይ ሲናገሩም

ስዊድን በኢትዮጵያ የተለያዩ ድጋፎች በማድረጓ አመስግነዋል። እንደዚሁም ከለውጥ ጋር በተያያዘም በለውጥ ወቅት ስለሚያጋጥሙ አልገራ ያሉ ስሜቶች ጉዳይ ማንሳታቸውን ነው ጽፈት ቤታቸው የገለጸው። ነገር ግን ጠቅላይ ሚኒስትሩ ከጨለማ ይልቅ በነገ ላይ እምነትን የማሳደርና እውን እንዲሆንም የመጽጋትን ጠቀሜታ አጥኖት ሰጥተው ማንሳታቸውንም ጽፈት ቤታቸው አመልክቷል። ሰለሞን

እስክንድር መቼም ከጠቅላይ ሚኒስትሩ የዚህ የዘንድሮ የኖቤል ተሸላሚነት ጋር ተያይዘው የሚነሱ የተለያዩ ጉዳዮች አሉ። በአንድ በኩል ስ ይገባቸዋል የሚሉ በሌላ በኩል ደግሞ ተቃውሞ ያላቸውም አሉ። ምን ይሰማል አዲስ አበባ ላይ ለመሆኑ? እንግዲህ ይህ እንደ ማንኛውም የኢትዮጵያ የፖለቲካ ጉዳይ ሽልማታቸውን አስመልክቶ የተለያዩ ስሜቶች ናቸው የሚንጸባረቁት

ማለት ይቻላል እንግዲህ፣ የኖቤል የሰላም ሽልማት አንተ እንደምታውቀው ሰለሞን አንድ ኢትዮጵያዊ አሸንፈው አያቅም። ኢትዮጵያዊ መሪ ብቻ ሳይሆን በየትኛውም ዘርፍ አሸንፈው ያቅም። የኖቤል ሰላም ሽልማት ያ በራሱ የፈጠረው ደስታ አለ በኢትዮጵያ ውስጥ። ነገር ግን ከተለያዩ አጃዎች እንደምንሰማው ጊዜው አሁን አይደለም፣ ሽልማቱ አይገባም የሚሉ ድምፆችም ተደምጠዋል።

ነገር ግን የኖቤል የሰላም ኮሚቴው እንዳለው ከዚህ ቀደምም እንደገለጸው የጠቅላይ ሚኒስትር አብይ ቅረቶች እውቅናና ማበረታቸው የሚፈልጉበት ጊዜ እንዲያውም አሁን ነው ብለዋል የኖቤል የሰላም ኮሚቴው። ከዚሁ ጋር በተያያዘ ግን ሰለሞን ከኦስሎ ቆይታቸው ጋር በተያያዘ እንደዚሁ ጥያቄና መልሶች በሚካሄዱባቸው ዝግጅቶች ላይ አይገኝም በሚል

አንዳንድ የመገናኛ ብዙሀን እየዘገቧቸው ያሉ ጉዳዮችም አሉ። ይህ ነው አንዱ እንግዲህ የመገናኛ ብዙሀን ርዕስ ሆኖ የቆየው ጉዳይ፣ ጠቅላይ ሚኒስትሩ ጥያቄ መመለስ የሚገባቸው ስነስርዓቶች ላይ አይገኙም በሚል ማለት ነው። ነገር ግን ቃል አቀባያቸው ቢለኔ ስዩም ለዓለም አቀፍ የመገናኛ ብዙሀን እንደገለጹት በኦስሎ በሚገኝ ቴሌቪዥን ጣቢያ የቀጥታ ክርክር ላይ ገብተው እንደተናገሩት በስልጣን ላይ ላለ መሪ

በሁሉም ፕሮግራሞች ላይ መገኘት አስቸጋሪ ነው፣ ሁሉን ማዳረስ እሳቸው እንዳሉት በአገር ቤት ያሉ አንገብጋሚ ሁኔታዎች አይፈቅዱላቸውም። በሁሉም ፕሮግራሞች ላይ መሳተፍ በስልጣን ላይ ላለ መሪ አስቸጋሪ ነው ነው ያሉት። ነገር ግን ቃል አቀባይዋ እንዳሉት ከሰላም ከኖቤል የሰላም ኮሚቴው ጋር በመነጋገር በተመረጡ መርሃ ግብሮች ላይ ጠቅላይ ሚኒስትሩ ይሳተፋሉ ብለዋል። ነገር ግን የተመረጡና ስምምነት የተደረገባቸው መርሃ ግብሮች እና ጠቅላይ ሚኒስትሩ የሚሳተፋባቸው

የትኞቹ እንደሆኑ ግልጽ አላደረገውም ቃል አቀባይዋ። እንግዲህ ከነገ ጀምሮ ነው የትኞቹን ፕሮግራሞች ስሩ የትኞቹን አይጫተፉም በሚል እንግዲህ ማወቅ የምንችለው አንተ በመሳ ሰለሞን የኖቤል ሰላም አሸናፊ የሆኑ ግለሰቦች ወደ ኦስሎ ሲያመሩ የሚያዝላቸው የሚያዝላቸው ምራ ግብር በጣም ሰፋ ያለ ነው። ዛሬ ለምሳሌ በዋዜማው እንኳን

ጋር መግለጫ እንዲሰጥ ይጠበቅ ነበር። ከዛ በመቀጠል ደግሞ ከኖሮ የጠቅላይ ሚኒስትር ጋር መገናኘት በጋራ መግለጫ መስጠት፣ ታዳጊዎች በኖቤል የሰላም ማዕከል በሚያከብሩት የሰላም በዓል ላይ መሳተፍ፣ ሌሎች በርከት ያሉ ፕሮግራሞችን ያካተተ ነው መርሃ ግብሩ። መልካም መልካም እስክንድር መልካም እስክንድር እንግዲህ ካለን ጊዜ አኳያ እነዚህን ያልካቸውን ጉዳዮችና ሌሎችም ለመገናኛ ብዙሀንም መግለጫ የሚሰጡ ከሆነ አካተን

በነገው ምሽት ደግሞ ዘርዘር ያለ ዘገባ ይዘን እንመለሳለን። አመሰግናለሁ እስክንድር ለቆይታ እስካሁን ድረስ ክቡራትና ክቡራን አድማጮች። እሺ መልካም ምሽት ክቡራትና ክቡራን አድማጮች። ነገ ጠቅላይ ሚኒስትር አብይ አህመድ የዘንድሮውን የኖቤል ሽልማታቸውን ከተቀበሉ በኋላ የሚያደርጉትን ንግግር እናስደምጣችኋለን።

ክቡራትና ክቡራን ዝግጅታችን ይቀጥላል። በ25፣ በ22 እና በ31 ሜትር ባንድ ላይ ነው እየተከታተላችሁን ያላችሁት። እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ እንገኛለን። በአህዱ ራዲዮ 94.3 ላይም አለን። ፕሮዲውሰሩ ዲያ

ንጉሡ ታምሬ ነው። ቴክኒሽያኑ ዲያ ፓትሪክ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው የው ገበያው ነች። ለዜናው ቆንጅታየ አብራን አለች። አዘጋጅና አቅራቢ ትዝታ ብላቸው፣ እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። የመሬት መናድ ችግር በደሴ ተከታዩ ዘገባ ነው።

ደሴ ከተማ ውስጥ የሚከሰተው የመሬት መንሸራተት አደጋ ለሰዎች መፈናቀልና ለመሠረተ ልማት መጎዳት ምክንያት መሆኑ እየተነገረ ነው። ነዋሪዎችን፣ ባለሙያዎችን እና ባለሥልጣናትን ያነጋገረው መስፍን አራጌ ዝርዝሩን ይዟል።

ክቡራትና ክቡራን አድማጮች ይቅርታ ጠይቃለሁኝ። ለዚህ ክፍለ ጊዜ በቅድሚያ ወደ ተያዘው ዘገባ እንሸጋግራለን። የመስፍን ዘገባ ዘግየት ብሎ ይመጣል። በማኅበራዊ መገናኛ ብዙሃን የሚሰራጩ የጥላቻ መልእክቶችና ሐሰተኛ ወሬዎችን የሚመለከት ነው።

እነዚህን ወሬዎች ለመቆጣጠር መንግስት ገለልተኛ የሆኑ ተቋማትን ማቋቋም እንዲሁም ከዓለም አቀፍ የሰብአዊ መብቶች ድንጋጌዎች ጋር የሚጣጣሙ ጠንካራ ህግጋት ማውጣት አለበት ሲሉ ባህርዳር ዩኒቨርስቲ ውስጥ በተካሄደ ውይይት ላይ የተናገሩ አንድ አንጋፋ ምሁር አሳስበዋል። እየተዘጋጀ ያለው የጥላቻ ንግግርና የሐሰተኛ መረጃ መቆጣጠሪያ ህግ ቀደም ሲል ሲሰራበት እንደነበረው ጸረ ሽብር ህግ አፋኝ እንዳይሆን ሰፊ ውይይት

ሊደረግበት ይገባል ሲሉ ያሳስቡም አሉ። አስቴር ምስጋናው ተከታትለዋለች።

ፕሮፌሰር ዴቪድ ኬ በአሜሪካ ካሊፎርኒያ ዩኒቨርሲቲ ዓለም አቀፍ የሰብአዊ መብት ህግ መምህር ሲሆኑ በተባበሩት መንግስታት ደግሞ ልዩ ጸሐፊ ናቸው ከሰሞኑ ዴቪድ ኬ በባህር ዳር ዩኒቨርሲቲ የህግ ፋክልቲ በመገኘት በማህበራዊ ሚዲያ የሚሰራጩ የጥላቻ ንግግሮችንና ሐሰተኛ መረጃዎችን ይዘት ከዓለም አቀፉ ህግ አንጻር እንዴት ማጣጣም ይቻላል በሚል ርዕስ ከምሁራንና ከተማሪዎች ጋር ውይይት

አካሄደው ነበር። ፕሮፌሰሩ እንደሚሉት በአንድ ሀገር ውስጥ የመናገር ነጻነት ያለ ገደብ ሲሰጥ የጥላቻ ንግግሮችና ሐሰተኛ መረጃዎች ብቅ ማለታቸው አይቀርም። ለዚህ ደግሞ መንግስት ገለልተኛ ተቋማትን ማቋቋም፣ ከዓለም አቀፉ ሰብአዊ መብት ድንጋጌ በመነሳት ጠንካራ ህግ ማውጣት አለበት። ሁለቱ በጋራ ሲሰሩ ግጭት ቀስቃሽ መረጃ የሚያሰራጩ አካላትን በቀላሉ በህግ ተጠያቂ ለማድረግ ያስችላል ነው ያሉት።

That is bound by human rights standards. And as we look around the world, we see that very, very few countries are actually adopting by democratic processes rules related to, for example, hate speech and and disinformation that um, that apply in a rule of law oriented way to the platforms. There's a real disconnect between the government wanting to regulate speech and the government demanding

that the companies adhere to basic standards. Maybe to put it another way,

በባህር ዳር ዩኒቨርሲቲ የመገናኛ ብዙኃን ሕግ መምህር አቶ ዮሐንስ እንየው በኢትዮጵያ የጥላቻ ንግግርና ሀሰተኛ መረጃ መቆጣጠሪያ አዋጅ ሕጉ እንደ ጸረ ሽብር አዋጅ ሕጉ አፋኝ እንዳይሆን ይሰጋሉ። ከአሁን ቀደም ኢትዮጵያ ውስጥ በጣም አፋኝ ሕጎች ሲተገበሩ ነበር። ለምሳሌ የጸረ ሽብር አዋጁ በዚህ ረገድ ተጠቃሽ ነው። ብዙ ጋዜጠኞች፣ አክቲቪስቶች ታስረውበታል። በኋላ ላይ መንግስት ባመጣው ሪፎርም የተለቀቁ ቢሆንም አሁን ደግሞ ስናየው ይሄ የጥላቻ ሕግ

አሁን ባለበት ሁኔታ የጥላቻና የሀሰተኛ ንግግር አዋጅ ከጸደቀ ብዙ አክቲቪስቶችን፣ ብዙ የመብት ተሟጋቾችን፣ የማህበረሰብ አንቂዎችን ወደ እስር ቤት መልሶ ሊከት ይችላል። ምክንያቱም ጥላቻ የሚለው ትርጉም ነውረኛ ሆኖ ሆኖም ግን የጥላቻ ላይ ሆን ይችላል። ሀሰተኛ የሚለውን ቃል ሲተረጉመው ማንኛውም ንግግር ሀሰተኛ የሆነ ፍሬ ነገሩ ወይም ይዘቱ ሀሰተኛ የሆነ እንዴት ነው ሀሰተኛ መሆኑን ምንረዳው? ይህ እነዚህ ቃሎች

አውዳዊ ትርጉም ሊሰጣቸው ይገባል። አለበለዛ አሁንም እንደነበርንበት እንደቀደመው ጊዜ ህግን በመጠቀም የዜጎችን መብት ወደ ማፈኑና ዜጎችን ወደ እስር ቤት የመላኩ ነገር ተመልሶ ሊመጣ ይችላል የሚል ስጋት አለኝ። ሰፊ ውይይት ያስፈልገዋል እያልክ ነው ያስቀመጣችሁት

ሀሳብ አለ ቢሆንስ ብላችሁ ያስቀመጣችሁት አንድ ሁለት ተብሎ የተቆጠረ ነገር አለ። እንግዲህ ለመገናኛ ብዙሀን ህግ አስተማሪ ተማሪዎችን ሳስተምር ወይም በዚህ ረገድ አስተያየት ስጥ ብባል ላረግ ምችለው ትርጉሞቹ ከዓለም አቀፍ የሰብአዊ መብት ህግ ጋር መታየት አለባቸው። በፍጥነት ህግ መውጣት የለበትም ሰፊ ውይይት ሳይካሄድበት ነው የጥላቻ ንግግርና ሀሰተኛ

ንግግሮችን ወይም ፌክ ኒውስን ሬጉሌት ለማድረግ የወጣውን አዋጅ በፍጥነት ነው የተሰራው። ስለዚህ በፍጥነት ሳይሆን በእርጋታ ሰፊ ውይይት ቢካሄድበት ልክ እንደ መገናኛ ብዙሀን አዋጅ ጥሩ ውጤት ይመጣል የሚል እምነት አለኝ። እንደኔ እንደኔ ከዛ ውጪ አማራጭ ሀሳቦችም ከተባለ የጥላቻ ንግግርን በተመለከተ ከአለም አቀፉ የሲቪልና የፖለቲካ መብቶች ቃል ኪዳን አንቀጽ 20 ንዑስ ቁጥር ሁለት አንጻር ታይቶ እንዲሁም በቅርቡ

ኢትዮጵያን የጎበኘው የመናገር ነጻነት ልዩ መልእክተኛ ያወጣቸው ስታንዳርዶች አሉ። የጥላቻ ንግግርን በተመለከተ ሞሮኮ ራባት ላይ የወጣ ወደ ስድስት የሚደርስ ክራይቴሪያ ያላቸው እነዛን፣ ለምሳሌ አንዱ ኮንቴክስት ነው ወይም ይዘቱ የሚነገርበት አውድ ነው። ሁለተኛ ደግሞ

ተናጋሪው ለምሳሌ ፐብሊክ ፊገር ከሆነ ወይንም ተራ ግለሰብ ታዋቂ ሰው ከሆነ እነዚህ ሁሉ ግምት ውስጥ መግባት አለባቸው። ሌላው ደግሞ የሚተላለፈው ሜሴጅ ወይንም መልእክት አባባሽ ነው ወይ እሱ መታየት ያለበት ይመስለኛል። ከዛ ውጪ የሚተላለፍበት መንገድ ዋና መንገድ በሜንስትሪም ሚዲያ ነው በሶሻል ሚዲያ ነው ወይስ ቤት ውስጥ ነው የተነገረው የሚለው መታየት አለበት። እነዛም መሰረት ተደርጎ ቢዘጋጅ ጥሩ ህግ ይኖረናል። የዲሞክራሲ ሪፎርሙንም ያግዛል ብዬ አምናለሁ።

ሌላው የሕግ መምህር አቶ ጥላሁን ያዜ ሀሰተኛ መረጃዎችን ለመቆጣጠር መንግስት የሕግ የበላይነትን ማስከበር አለበት ሲሉ አስተያየታቸውን ሰጥተዋል። ማን ግጭት ቀስቃሽ ንግግር እንደሚያደርግ ይታወቃል። ስለዚህ መደረግ ያለበት ምንድን ነው? ኒውትራል መሆን አለበት፣ ኢምፓርሻል መሆን አለበት መንግስት ማለት ነው፣ እንጂ አሁን የመናገር ነጻነት ከገደብ ስላለፈ አይደለም። ዞሮ ዞሮ ህጉ

አተገባበሩ ላይ ነው ችግሩ ያለው እና የመንግስት አስፈጻሚ አካላት ህግን በማስከበር ሂደት ውስጥ በእኩልነት ማስከበር አለባቸው። እዛ ላይ ነው ዋናው ትልቁ ትኩረት መስጠት ያለበት ብዬ የማስበው። መንግስት አንድን ንግግር እውነት ወይም ሀሰት ብሎ መለየት ይችላል።

ይሄ ነው አሁን ትልቁ ችግር ያለው እና የተለያዩ የጁዲሻሪ፣ የሰብአዊ መብት፣ የሲቪል ሶሳይቲ እነዚህ እነዚህ ነገሮችን ማጠናከር ትምህርት መስጠት ሊሆን ይችላል። ለምሳሌ ሚዲያ ሊትረሲ እና የመሳሰሉት በዛ መንገድ መቆጣጠር ይቻላል። ሰሞኑን በባህር ዳር ዩኒቨርሲቲ የተካሄደው ውይይት የኢትዮጵያ የህዝብ ተወካዮች ምክር ቤት በጥላቻ ንግግርና ሀሰተኛ መረጃዎችን ለመቆጣጠር አዋጅ እያረቀቀ ካለበት ጊዜ ጋር

ተገጣጥሟል። በዘርፉ ያሉም ችግሮችን ለመፍታት ያስችላሉ በሚል ከባለሙያዎቹ የተሰነዘሩ አንዳንድ አስተያየቶችም ይህንኑ ህግ የማርቀቅ ሂደት ጭምር መነሻ ያደረጉ ነበሩ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው። የተከበራቸው አድማጮች በዩናይትድ ስቴትስ የሰብአዊ መብቶች ዓለም አቀፍ ህግጋት መምህር የሆኑት ፕሮፌሰር ዴቪድ ኬ በዚህ መድረክ ላይ ከተናገሩና ሃሳቦቻቸውን ካንሸራሸሩ

ምሁራን መካከል ናቸው። ተከታዩን ብለዋል። ለዚህ ደግሞ መንግስት ገለልተኛ ተቋማትን ማቋቋም፣ ከዓለም አቀፉ ሰብአዊ መብት ድንጋጌ በመነሳት ጠንካራ ህግ ማውጣት አለበት። ሁለቱ በጋራ ሲሰሩ ግጭት ቀስቃሽ መረጃ የሚያሰራጩ አካላትን በቀላሉ በህግ ተጠያቂ ለማድረግ ያስችላል ነው ያሉት።

በማህበራዊ ሚዲያ የሚሰራጩ የጥላቻ ንግግሮችና ሐሰተኛ መረጃዎችን ለመቆጣጠር በዲሞክራሲ የበለጸጉ ሀገራትን ተሞክሮ መውሰድ በቂ ነው። መንግሥት ገለልተኛ ተቋማትን ማቋቋም፣ የተቋማቱ ባለሙያዎች ደግሞ የተሰራጩ የጥላቻ ንግግሮችና ሐሰተኛ መረጃዎችን ከማኅበረሰቡ ወቅታዊ ሁኔታና አውድ ተነስተው ይዘቱን ይመረምራሉ። ግጭት ቀስቃሽ የሆኑትን ለይተው ለሕግ ያቀርባሉ። መንግሥትም ከዓለም አቀፉ ሰብዓዊ መብት ድንጋጌ የተቀዳ ጠንካራ ሕግ ያወጣል።

እነዚህ ገለልተኛ ተቋማት በሕግ የሚያስጠይቁ መረጃ ያወጡ አካላትን አሳልፎ ይሰጣሉ። መንግሥት ግን ሁሌም ግልጽና ትክክለኛ መረጃዎችን ለሕዝብ ማሳወቅ ይኖርበታል።

ዝግጅታችን ይቀጥላል። ክቡራትና ክቡራን አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። እንዲሁም በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ሀሳቦቻችሁን አንሸራሽሩ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕስቶር ወይም ከፕሌይ ስቶር ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ።

በነገራችን ላይ ክቡራትና ክቡራን አድማጮች ነገ ኦስሎ ላይ የሰላም የኖቤል ሽልማታቸውን የሚቀበሉት ዶክተር አብይ አህመድ የሚያደርጉትን ንግግር ቀደም ሲል በገለጽነው መሰረት በቀጥታ እናስተላልፍላችኋለን። በዌብሳይታችንና በፌስቡክ ገጻችን ላይ መከታተል ትችላላችሁ። በአዲስ አበባ ሰዓት አቆጣጠር ከቀትር በኋላ በሶስት ሰዓት ላይ ነው ስነ ስርዓቱ የሚጀመረው። በዋሽንግተን አቆጣጠር ከጠዋቱ

ከጠዋቱ ሰባት ሰዓት ሰቨን ኤኤም ወይም ከጠዋቱ አንድ ሰዓት በአዲስ አበባ ሰዓት አቆጣጠር አስተካክላለሁኝ፣ ከቀትር በኋላ ዘጠኝ ሰዓት ላይ ይሆናል። በለንደን ዓለም አቀፍ ሰዓት እኩለ ቀን 1200 ወይም 12 ሰዓት ላይ ይሆናል የሚተላለፈው በፌስቡክና በዌብሳይታችን በሶስቱም ቋንቋዎች ሳይቶቻችን ተከታተሉ። በአማርኛ በአፋን ኦሮሞና በትግርኛ ዌብሳይትና

ፌስቡክ ገጾች ላይ ይገኛሉ። አሁን ተከታዩ ዝግጅት ጤና ነው። ድሬዳዋ ውስጥ ኤች አይ ቪ ስርጭቱ ከሚታሰበው በላይ የተስፋፋ መሆኑን ባለሙያዎች እየተናገሩ ነው። ወጣቶች እርግዝናን ለመከላከል እያሳዩ ያሉትን ያህል ጥንቃቄ

ለኤችአይቪ ላለመጋለጥ እንደማያደርጉ ባለሙያዎቹ ገልጸዋል። የጸረ ኤድስ ዘመቻ ቀን

ለአንድ ሳምንት በልዩ ልዩ ዝግጅቶች ድሬዳዋ ውስጥ የታሰበ ሲሆን የማስተማርና የማሳወቅ ስራዎች በድጋፍ መቀነስ ምክንያት ተቀዛቅዘዋል እየተባለ ነው። ተፈጥሯል የሚባለው መዘናጋት የኤች አይቪን መተላለፍ በኢትዮጵያ የዘመን አቆጣጠር በ2022 ዓ ም ወይም በአውሮፓ በ2030 ዓ ም ለማቆም የተያያዘውን የዘላቂ ልማት ግብ መምታት እንዳይቻል ሊያደርግ ይችላል የሚል ስጋት ደቅኗል። አዲስ ቸኮል ከድሬዳዋ ዝርዝሩን ይዟል።

የዘንድሮው የኤች አይ ቪ ኤድስ ቀን ማህበረሰብ የለውጥ ኃይል ነው በሚል መሪ ቃል በመላ ሀገሪቱ በልዩ ልዩ ዝግጅቶች ተከብሯል። ከቅርብ ዓመታት ወዲህ ከነበሩ አከባበሮች አንጻር ዘንድሮ ደመቅ ብሎ የተከበረው የኤች አይ ቪ ኤድስ ቀን ላይ ሲተላለፉ የነበሩ መልእክቶች በሽታውን ያለ አግባብ ችላ ላይ ያልነው መሆኑን ደጋግመው የሚያሳስቡ ነበሩ።

በኤች አይ ቪ ኤድስ ምክንያት እስካሁን 32 ሚሊዮን ሰዎች መሞታቸውን ሪፖርት የተደረገ ሲሆን አሁን ቫይረሱ በደማቸው ውስጥ የሚገኙትም 37 ሚሊዮን እንደሚሆኑ በፈረንጆች 2019 የወጣው መረጃ ያሳያል። በሀገራችንም 649 ሺ ገደማ ዜጎች ቫይረሱ በደማቸው እንደሚገኝ ነው የሚገመተው። በ1990ዎቹ ከ25 በመቶ በላይ የነበረው የበሽታው ስርጭት ዘንድሮ 0.91 ሆኗል በኢትዮጵያ። ይህ ማለት ከአንድ በመቶ ያነሰ ስለሆነ በወረርሽኝነት አይጠቀስም። ተመርምረው ኤች አይ ቪ በደማቸው እንደሚገኝ ካረጋገጡ 21 ዓመት የሆናቸው እና የሻማ

ማህበራን ቫይረሱ በደማች የሚገኙ ሴቶች ማህበር ሰብሳቢዋ ወይዘሮ ውቢት ሞገስ ምስክርነትም ኤች አይ ቪ በ1990ዎቹ እንደነበረው ገዳይና አስፈሪ ያለ መሆኑን የሚያሳይ ነው። እኔ ሀያ አንድ ዓመት የሆነኛል ኤች አይ ቪ ቫይረስ በደም ውስጥ ካለ የአንድ ወንድ ልጅ እናት እኔ ለማታውቅም ማለት ነው። ሌሎቹም የእኛ አባላት መሰል የማህበር ውስጥ ያሉ አባላት፣ አመራሮች እንዲሁም አባላት ከኔ በላይ ከኔ በፊት ወጥተው ሀያ አምስት እስከ ሰላሳ አመት ድረስ ራሳቸውን ያቆዩዋሉ

ራሳቸውን ያቆያሉ። በትክክል መዳኒቱን እየወሰዱ ራሳቸውን በትክክል እየተንከባከቡ ሐኪም የሚመክራቸውን ነገር በትክክል እያደረጉ ያለምንም እንቅፋት እስካሁን ድረስ የኖሩ ኤች አይ ፖዘቲቭ የሆኑ ሰዎች አሉ። በጣም ብዙ ማለት ነው። እኛ ለህብረተሰቡ ወይም ለሁሉም አካላት ለሁሉም አካላት አንበሶች ነን። እኔ ለራሴ የምሰጠው አንበሶች ነን። እኔ ራሴን ባወኩበት ወቅት

እንደዚህ መድረክ ላይ ወጥቶ እኔ እንደዚህ ነኝ እራሽን ጠብቄ እንደዚህ ነው ብሎ ያስተማረን አካል አልነበረ እኔ በወጣሁበት ሰዓት ላይ ማለት ነው። አሁን ግን ያለው ትውልድ እድለኛ ነው እድለኛ ነው። እኛ ለነዋ እኛ ለነው በዚህ ረገድ በ1996 ዓ ም የተጀመረው የእድሜ ማራዘቢያ መድኃኒት ቁልፍ ሚና ተጫውቷል። ሆኖም በዝርዝር ሲታይ ሌሎች አሳሳቢ ጉዳዮች መኖራቸውን አቶ ሀሰን ቡሽራ በድሬዳዋ ጤና ቢሮ የክትትልና ግምገማ ባለሙያ ለዚሁ ዓላማ በተዘጋጀው ወደ ጥናት ላይ ባቀረቡት ጽሁፍ አመልክተዋል።

አንዳንድ የማህበረሰብ ክፍሎች ላይ ያለው ፕሪቫለንስ በጣም ከፍተኛ ነው። ለምሳሌ ሴተኛ አዳሪዎች ላይ ካየን እስከ 23 ፐርሰንት የሚደርስበት ጊዜ አለ እና እንደዚህ ከፋፍለን ስናየው ግን አሁንም በአንዳንድ ክልሎች በከተሞች አካባቢ ላይ እና በአንዳንድ የማህበረሰብ ክፍሎች ላይ ኤች አይቪ ፕሪቫለንስ ስቲል በኢፒደሚክ ደረጃ ላይ እንደሆንን ያመላክታል። ለምሳሌ በክልሎች ያለውን እንትን ካየን።

ጋምቤላ፣ አዲስ አበባ፣ ድሬዳዋ እያለን ስናይ እነዚህ ፕሪቫለንሳቸው በጣም ከፍተኛ የሆኑባቸው ኤሪያዎች ናቸው።

በኤች አይ ቪ የሚያዙ አዳዲስ ሰዎችን ቁጥርና በበሽታ የሚሞቱ ሰዎችን ቁጥር በመቀነስ ረገድም ከአምስት ዓመት ወዲህ ለውጥ ማምጣት እንዳልተቻለ፣ ማለትም አዳዲስ በሚያዙ ሰዎች ቁጥር ላይ ቅናሽ ማሳየት እንዳልተቻለ ነው መረጃዎች የሚያሳዩት። ይህ በዋናነት በአዲሱ ትውልድ ላይ በቂ ስራ ባለመሰራቱ፣ አስቀድሞ በቂ ግንዛቤ የነበረው መዘናጋት በመጀመሩ የተፈጠረ ነው ይላሉ። በርካታ ወጣቶች ኮንዶም ከመጠቀም ይልቅ ድህረ ወሲብ የእርግዝና መከላከያ መጠቀምን እየመረጡ መሆኑን አቶ አሰን ያቀረቡት ሪፖርት ያሳያል።

በድሬዳዋ አሁን ያለው አራት ነጥብ ስድስት በመቶ የኤችአይቪ ስርጭት በሀገር አቀፍ ደረጃም ከፍተኛ ነው ያሉት አቶ ሀሰን በኢትዮጵያ ደረጃም የበሽታውና የቫይረሱ ስርጭት ከተሞች ላይ የጎላ ነው ይላሉ። በተለይ እንደ ድሬዳዋ የከባድ መኪኖች መተላለፊያ የሆኑ ከተሞች ላይ ስርጭቱ ከፍ ብሎ የሚታይ መሆኑን በሪፖርቱ ተመልክቷል። በአጠቃላይ ችግሩ ዳግም ትኩረት የሚሻ መሆኑን ነው በተለያዩ መድረኮች እየተገለጸ ያለው። ከንቲባ አህመድ መሐመድ ቡህ ይህንን ከገለጹ መካከል ናቸው። ማህበረሰቡ የኤችአይቪ ለመከላከል ረገድ በርካታ አስተዋጽኦ

እያደረገ ይገኛል እስካሁን ድረስ። ስለዚህ የህብረተሰቡ የሚያደርገውን አስተዋጽኦ መቀጠል አለበት ማለት ነው። ስለዚህ በዚህ አመት ከሌላዎች አመት ለየት የሚያደርገው በራሳችን አቅም ነው መስራት የሚኖርብን ማለት ነው። በፊት ግን ብዙ ዶኖሮች ኤች አይቪ ኤድስ ላይ ብዙ ፈንድ ይመጣ ነበር። አሁን ግን እየቀነሰ እየቀነሰ መጥቶ በሀገር አቅም ነው የሚሰራው ለማለት ፈልጌ ነው። ስለዚህ ትልቁ እንትናችን ምንድን ነው የሚሆነው? ህብረተሰቡን መቀስቀስ እና ህብረተሰቡ ዙሪያ በፋይናንሱም ይሁን በሌሎችም

መንግስትም ይሁን ፖለቲሽያንም ወጣቱም ኢቨን ጫይ ደማቸው ውስጥ የሚገኘውም ወላጆች ያጡ ልጆች ህጻናትም አሉ ሌሎችም እነዛም በሙሉ አንድ ላይ አስተባብረን በፊት እንዲቀነስ እንዳደረግነው ሁሉ አሁንም ተረባርበን ወደዛ መመለስ ይኖርብናል፣ የሚል ያለ በአጠቃላይ ግን የወጣቱ ባህሪ አሁንም መቀየር አለበት። እነዛ ኤሪያዎች ላይ በደንብ መሰራት አለበት የሚል ሀሳብ ለማንሳት ፈልጌ ነው። ስለዚህ ሲሪየስሊ

ህብረተሰቡ አንድ ላይ ሆኖ አዌርነስ በመፍጠርም የፖለቲካ ትኩረቱን አግኝቶ ጉዳዩ በዚህ መልክ ሲሪየስሊ ሊ ብንሄድበት እና ችግሩን እንደዛ ብቻ ነው መፍታት የሚቻለው። አለበለዚያ የእጃችን ከወጣ በጣም አደጋ ነው የሚል ሀሳብ ለማንሳት

በሽታውን ለመከላከል እንደከዚህ ቀደሙ በቂ ዓለም አቀፍ ድጋፍ የለውም ያሉት ጥናት አቅራቢ አቶ ሀሰን በራስ አቅም በሽታውን መከላከል ላይ ማተኮር ይገባል ብለዋል። በዚህ ረገድ ቫይረሱ በደማቸው የሚገኙባቸው ሴቶች ማህበር ሰብሳቢዋ ወይዘሮ ውቢት የሚችሉትን ማድረግ እንደሚቀጥሉ ይናገራሉ። ኤች አይ ቪ ኤስ ለሌላ እንዳይተላለፍ ባለበት እንዲቆም እንዲሁም ደግሞ ወጣቱ ላይ በተለይ በተለይ ሬዷን እንደሚታወቀው ከተለያዩ አገሮች በየጊዜው እየፈለሱ ይመጣሉ

እኛ ጋር ደግም የምናገረው አቅም ስላለ ተጠቀሙብን፣ እናገልግላችሁ፣ ትውልድ እናድን። ወጣቱን ከኤችአይቪ ኤድስ ካልተፈለገ ሱስ ካልተፈለጉ ነገሮች እንከላከለው። እርግዝና ሳይሆን ሌሎች ሌሎችን ነገር ሳይሆን ኤችአይቪን በዋናነት እንደዋናነት እንዲከላከል እንንገረው። የመድኃኒቱን ጠቀሜታ እንንገረው። መድኃኒቱን በወቅቱ ሳይጎዳ በትክክል ከወሰደና

በትክክል ራሱን ጠብቆ እዚህ ደረጃ ማድረስ ከቻለ ምናልባትም ኤች አይ ፖዘቲቭ የሆኑ ሰዎች አሁን ላይ ያለው ሳይንሱ የሚለው ኤች አይ ፖዘቲቭ የሆኑ ሰዎች በትክክል መድኃኒታቸውን ወስደው ቫይራል ሎዳቸው ወደ ዜሮ የሚሆንበት ደረጃ ላይ ከደረሱ ለሌላ ሰው ቫይረሱን የማያስተላልፉበት ደረጃ ላይ የደረስንበት ጊዜ ላይ ደርሰናል። አሁን ላይ በየጊዜው መንግሥት የሚያስገባቸው መድኃኒቶችን እየተሻሻሉ ከጊዜ ደህና

ውጤት ሊያስመጡ የሚችሉ መድኃኒቶች እየገቡ እና እየተጠቀምን ነው፣ እየወሰድን ነው። እና ለምን ታዲያ ጎን ላይ ያለው ህብረተሰብ ይያዛል? ለምን ሲሞታል? ከተያዘ መጀመሪያ እንዳያዝ ነው የምንፈልገው። ከተያዘ ደግሞ ለምን ይሞታል? እንደኛ መኖር አለበት፣ ህብረተሰቡንም ማገልገል አለበት። ሁሉም የህብረተሰብ ክፍልም አውቆት ይሄንን በትክክል መውሰድ ሲገባው ለምን ያልጋ ቁራኛ ይሆናል? ለምን የጎንዮሽ ህመሞችን ያስከትላል? ስለዚህ ይሄንን እንድናደርግ

አግዙም አብረን እንስራ፣ አትለዩም ነው የምለው። ማህበረሰብ የለውጥ ኃይል ነው። ኤች አይ ቪ ኤድስን በፈረንጆች ሀያ ሰላሳ ለመቆጣጠር የወጣውን እቅድ ለማሳካት አሁን እየተስተዋለ ያለው መዘናጋት ሊቀረፍ እንደሚገባ ነው ባለፈው ሳምንት በተዘጋጁ መድረኮችና ጋዜጣዊ መግለጫዎች ላይ በተደጋጋሚ የተገለጸው። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።

ክቡራትና ክቡራን አድማጮች አዲስን አመሰግናለሁኝ ለዘገባው። ወደ ተከታዩ ዝግጅታችን እናልፋለን። በነገራችን ላይ ናይል ሳት ላይ እየደረሰ ላለው መቆራረጥ ይቅርታ እንጠይቃለን። አድማጮች የተለያዩ ጥቆማዎችን እያደረሳችሁ ነው። ቴክኒሽያኖቻችን ችግሩን ለማስወገድ ጥረት እያደረጉ ነው። በአጭር ሞገድ፣ በፌስቡክ ላይቭ፣ በአሃዱ ራዲዮ ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን ስፖርት ነው ተከታዩ ዝግጅት።

ግርማቸው ከበደ ነው ዘገባውን ይዞ የቀረበው። ሰላም፣ እንደምናመሻቸው የስፖርት ወዳጆች በዛሬው የስፖርት ዝግጅት ለተሰንበት ግዳይና የዓለም ክብረ ወሰን ለኢትዮጵያውያን አትሌቶች የጸረ አበረታች ቅመሞች ስልጠና መሰጠት መጀመሩ፣ ሩሲያ ከዓለም አቀፍ የስፖርት ውድድሮች ለአራት ዓመታት መታገዷ፣ እንዲሁም የኢትዮጵያ እግር ኳስ ፌዴሬሽንና የቅዱስ ጊዮርጊስና የኢትዮጵያ ቡና ክለቦች የገቢ ክፍፍል ውዝግብ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ።

በ15 ኪሎ ሜትር የጎዳና ላይ ውድድር የዓለም ምርጥ ሰዓትን ያስመዘገበችው ለተሰንበት ግዴይ ክብረ ወሰኖችን ለመስበር እንደምትሮጥ ተናግራለች። ከሶስት ሳምንት በፊት በሆላንድ የናይሜሄን የ15 ኪሎ ሜትር ፉክክርን በ44 ደቂቃ 20 ሰከንድ የጨረሰችው ለተሰንበት በተለይ ለቪኦኤ እንደተናገረችው የመጀመሪያው እቅዷ በቶኪዮ ኦሊምፒክ

ስኬታማ መሆን ነው። ጠንክሬ እየሰራ ይሰራለሁ። ወርቅን ለማምጣት ተግቼ ሰራለሁ ነው። በ10ሺህ ሜትር የዓለም የብር ሜዳሊያ ባለቤቷ ለተሰንበት ከኦሊምፒክ በኋላ ግን በመምና በጎዳና ላይ ውድድሮች ክብረ ወሰኖችን ለመስበር እንደምትሮጥ ለቪኦኤ ገልጻለች። መጀመሪያ ዓለም ሻምፒዮን ኦሎምፒክ ነው የሚሆነው ከዛ በኋላ ግን ሪከርድን ለመስበር ያው ክሱ በኋላ ይሆናል ማለት ነው እና

ከዛ በኋላ ሀያ አንድም ቢሆን ያው ማራተንም ቢሆን አምስት ሺ አስር ሺ የተለያዩ አሉ እና ሞክራለሁ ማለት ነው

ለኢትዮጵያውያን አትሌቶች የጸረ አበረታች ቅመሞች ስልጠና መሰጠት ተጀምሯል። ስልጠናው በዓለም አትሌቲክስ የደህንነት ቡድንና በኢትዮጵያ ብሔራዊ የጸረ አበረታች ቅመሞች ጽፈት ቤት ትብብር የሚሰጥ ነው። ስልጠናው በዓለም አትሌቲክስ የደህንነት ቡድን ወይም አትሌቲክስ ኢንቴግሪቲ ዩኒት በአውሮፓውያን አቆጣጠር የ2020 ዓ ም የጎዳና ላይ ሩጫ አበረታች ቅመሞች ቁጥጥር መርሃ ግብር አካል ነው። ኢትዮጵያ ለአበረታች ቅመሞች የተጋላጭነት ደረጃ አስጊ በሚባለው ምድብ አንድ ውስጥ በዓለም አትሌቲክስ ተካታለች።

ስልጠናው ከመሰጠቱ በፊት የዓለም አትሌቲክስ የደህንነት ቡድን ከኢትዮጵያ አትሌቲክስ ፌዴሬሽን እና ከኢትዮጵያ ብሔራዊ የጸረ አበረታች ቅመሞች ጽህፈት ቤት ጋር ጋዜጣዊ መግለጫ ሰጥተዋል። የኢትዮጵያ ብሔራዊ የጸረ አበረታች ቅመሞች ጽህፈት ቤት ዳይሬክተር መኮንን ይደርሳል እንደተናገሩት ባለፉት ሁለት ዓመታት ከአበረታች ቅመሞች ጋር በተያያዘ ዘጠኝ አትሌቶችና

ሁለት መድኃኒት ቤቶች ላይ ቅጣት ተላልፏል። የፌዴሬሽኑ ፕሬዚዳንት ኮማንደር ደራርቱ ቱሉ ተከታዩን መልእክት አስተላልፋለች። እንደምታውቁት እንግዲህ በአሁኑ ሰዓት ይሄ የዶፒንግ ጉዳይ ሀገራችንን ጨምሮ ዓለምን እያስጨነቀና እያሳሰበ ያለ ጉዳይ ነው። እኛ ደግሞ እንደ ኢትዮጵያ እንደ ታሪካችንም ይሄ ጉዳይ በዚህ ጉዳይ ኢትዮጵያ

እዚህ መስመር ላይ እንድትገባ አንፈልግም። ይሁን እንጂ ባንፈልግም እዚህ መስመር ላይ በተወሰኑ ልጆቻችን ገብታለች። ስለሆነም ይሄን በመሆኑ ኢትዮጵያ አሁን ኤ ግሩፕ ውስጥ ነው ያለችው ና እኛ ሁላችንም እንደ አትሌቲክስ ፌዴሬሽንም ይሁን እንደ ሀገርም ይሁን እንደ መንግስታችንም፣ እናንተ ሚዲያዎች ይሄን ነገር ሁላችንም ተባብረን ልጆቻችንን ከዚህ እንዲከላከሉ ከዚህ እንዲርቁ ስፖርት ነጻ

እንድሳለጥ በተለይም ደግሞ እኛ ትልቁ ታሪክ ያለን ከአበበ ቢቂላ ከሻምበል አበበ ቢቂላ ጀምሮ ትልቅ ታሪክ ስላለን ያ ታሪክ እንዳይበላሽብን፣ ኢትዮጵያ ሀገራችን ንጹህ ስፖርትን እንድታሳለጥና አሰልጣኞቻችን የሚሆን ልጆቻችን መናጀሮቻችን ከዚህ ርቀው በንጹህ ጉልበት ስፖርትን ንጽህናውን ጠብቀው እንድንሰራ የሁላችንም ኃላፊነት ነው። የሁላችን መደራ ነው።

ክቡራትና ክቡራን አድማጮች ዝግጅቶቻችን ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባተ፣ ቆንጂት ታየ እንዲሁም ንጉሱ ታምሬነን አብራችሁ ስለቆያችሁ እናመሰግናለን። ትግርኛ ይቀጥላል። በእኛ በኩል